ሳይንስና ህብረተሰብ። በኢትዮጵያ የኢንተርኔትና የጥሪ አገልግሎቶችን በብቸኝነት የሚያቀርበው ኢትዮ ቴሌኮም መስሪያ ቤት እንደ ዋትሳፕ፣ ዊቻት እና የመሳሰሉትን የነፃ አገልግሎቶች ለማስከፈል ብሎም ለመቆጣጠር የሚያስችለው መሳሪያ ማግኘቱን ከሰሞኑ አሳውቋል። ለመሆኑ የኢንተርኔት አገልግሎት ክፍያ እስከተፈጸመ ድረስ በዓለም ዙሪያ በነፃ የሚገኙት እነዚህ የጥሪና የሰነድ ማስተላለፊያ አገልግሎቶች ባህሪያቸው ምን ይመስላል? በኢንተርኔት አገልግሎት ውስጥ የጥሪና የሰነድ መልእክቶች በሦስተኛ ወገን ምስጢራቸው ሳይፈታ እንደተቆለፈ በላኪውና በተቀባዩ ብቻ እንዲታዩ ማድረግ የሚያስችሉ በብዛት የሚታወቁት ማስተናበሪያዎች አሊያም አፕሊኬሽንስ የትኞቹ ናቸው? በመረጃና ግንኙነት ዘርፍ ማንኛውም መልእክት ከላኪው ወደ ተቀባዩ ከመድረሱ አስቀድሞ የሚያልፍበት መንገድ አለው። መልእክቱ ካልተቆለፈ በስተቀር ከላኪና ከተቀባይ ውጪ መሀል መንገድ ላይ በሶስተኛ ወገን ሊበረበር ይችላል። በእርግጥ አንድ መልእክት ከላኪና ከተቀባዩ ውጪ በሶስተኛ ወገን ተለይቶ እንዳይታወቅ ማድረጊያ የመቆለፊያ ሂደት አለ። በእንግሊዝኛው ኢንክሪፕሽን ይሰኛል። ኤንክሪፕሽን፣ ከመደበኛው የመስመር ስልክ ውጪ የኢንተርኔት የመገናኛ መግባቢያን በእንግሊዝኛው አይ ፒ በመጠቀም የኢንተርኔት መረብ ውስጥ የስልክ ጥሪ የማከናወንና ሰነዶችን የመላክ ስልትን አሊያም ቮይፕን ይጠቀማል። አቶ ሰለሞን ሙልጌታ ካሳ የስነ ቴክኒክ ከፍተኛ አማካሪና የሶፍትዌር አበልጻጊ ናቸው። ቴክቶክ የተሰኘውን የኢቢኤስ ቴሌቪዥን ፕሮግራም በማዘጋጀትም ያቀርባሉ። ስለ መልእክት ቁለፋ ኢንክሪፕሽን ምንነት እንዲህ እንዲያብራራሉ። ኢንክሪፕሽን በጣም ሰፊ ነው። ቅድም እንዳልከው ቮይስ ወይም ደግሞ ቮይስ ኦቨር አይት የምንለው አፕሊኬሽን ተጠቃሚ ነው የዚህ ቴክኖሎጂ እንጂ፣ እጅግ በጣም ብዙ ነገር አለ። በአጭሩ ኢንክሪፕሽን ማለት ከአንድ ኮምፒውተር ወደ ሌላ ኮምፒውተር የሚተላለፍን ዳታ ፕሌን ቴክስት እንለዋለን። እሱ አሁን የሚነበብ ኢንፎርሜሽን ስክራምብል አድርጎ ወይ ደግሞ ያ ትርጉም አልባ እስኪመስል አድርጎ ወደ ሚስጥራዊ መልእክት ወይ ደግሞ ያ ደግሞ በቴክኒካል አጠራሩ ሳይፈር ቴክስ ይባላል። ወደዛ መቀየር የሚቻልበት የኮምፒውተር ፕሮግራም ነው። እንግዲህ ኢንክሪፕሽን ማለት ባቸው። ኢንክሪፕሽን በጥቅሉ ምንነቱ ሳይታወቅ በሆነ መንገድ ተቆልፎ የተላከ መልእክት ተቀባዩ ጋር ብቻ ሲደርስ ግልጽ ሆኖ እንዲፈታ የማድረግ ሂደት ነው። የዲጂታሉ ዘመን የጀመረበት የመጀመሪያ ዓመታት አካባቢ ተቆልፈው ይላኩ የነበሩ መልእክቶች በቀላሉ ሊፈቱ የሚችሉ ነበሩ። የኮምፒውተሮች መስፋፋትና መርቀቅ ግን የተቆለፈው መልእክት እጅግ ውስብስብ እንዲሆንና በቀላሉ እንዳይፈታ ለማድረግ አግዟል። በተለይ የኢንተርኔት የመገናኛ መግባቢያን አሊያም አይፒን በመጠቀም የኢንተርኔት ጥሪ አገልግሎት ቮይፕ መጀመሩ መልእክቶች የበለጠ እንዲቆለፉ አስችሏል። ቮይስ ኦቨር ፕሮቶኮል ሲብራራ ምንድን ነው? በድሮ ጊዜ የምናውቀው አይነት አለ። ለምሳሌ የሴልፎን ሲግናል ተጠቅመን ድምፅ ብቻ ማስተላለፍ የምንችልበት ሁኔታ ነበር። ያም ደግሞ በሴልፎን ታወር ብቻ ተጠቅመን የምናደርገው ነው። አሁን ግን ኢንተርኔት ከመጣ በኋላ፣ ኢንተርኔት ሲጀመር ያደረገው ምንድን ነው? ኢሜይል እና ቤዚክ የሆነ ቴክስቶችን መላክ ነበረ ያደረገዋል። አሁን ግን ለምን ኢንተርኔት ያን ማድረግ ከቻለ ለምንድን ነው ድምፅንስ ማስተላለፍ የማይችለው? ለምንድን ነው ምስልንስ ቪዲዮንስ ማስተላለፍ የማይችለው? ፒክቸርንስ ሙሉ በሙሉ ዲጂታል የሆነን መረጃ በዚህ ቴክኖሎጂ ተጠቅመን ለምን አናስተላለፍም በሚል አይነት አካሄድ የተጀመረ ነገር ነው። ስለዚህ እንደው አጠራሩ ቮይስ ኦቨር አይፒ ተባለ እንጂ ቮይስ ብቻ ትኩረት አገኘ እንጂ በውስጡ ያሉ ብዙ ነገሮች አሉ። ድምፅን፣ ምስልንና እንዲሁም ደግሞ ፒክቸርን አጠቃላይ አድርጎ መላክ የሚቻልበትን ሁኔታ ያስቻለ በጣም በጣም አሜዚን የሆነ ቴክኖሎጂ ነው። ያ ነገር ምንድን የምንለው ደግሞ ግሎባል ይሰራል። ኢንተርኔት በሚሰራበት ቦታ ሁሉ ይሰራል ማለት ነው። ይሄ ከስልክ ታወር ወይ ከስልክ ሲግናል ጋር የሚለየው ምንድን ነው? ስልክ ለማድረግ ኢንተርናሽናል ስልክ ለምሳሌ ለመደወል ቮይስ ቮይፕ ባትጠቀም ቫይበር እና የመሳሰሉትን ባትጠቀም ያንን የስልክ አገልግሎት የሚሰጠው ኩባንያ ወይም ተቋም ወጪ ስላለበት ሳተላይት ውስጥ ሄዶ በዛ ውስጥ አልፎ ወደ ወደዛኛው አገር ወደዛኛው አለም የሚተላለፈው ለዛ ከፍተኛ የሆነ ገንዘብ ተከፍላል። ለዛ ነው ብዙ ጊዜ የዓለም አቀፍ ጥሪዎች የትኛውም ሀገር አሁን ከዚህ ከአሜሪካ ሀገር አንተ ጋር በስልክ የቀጥታ ብደውልልህ ስልኩን ያከራየኝ ኩባንያ ብዙ ብር ነው የሚያስከፍለኝ። ነገር ግን በቫይበር ብደውልልህ ኦልሞስት ነፃ ነው። ለኢንተርኔት የሚከፍለው ክፍያ ብቻ ነው የሚከፍለው ማለት ነው። እንግዲህ በአጭሩ ቮይፕን ዲቴል የሆነ ቴክኒካል ነገር ሳንገባ ይሄ ነው እንግዲህ። በአጭሩ በዓለማችን ምልክቶችን ቆልፎ የመላክ ጥበብ የዲጂታሉ ዘመን ብቻ ያመጣው አዲስ ነገር አይደለም። ጥንትም የነበረ ነው። መልእክት ቁለፋ በሮማንስ ሮ መንግስት ዘመን ጭምር ጥቅም ላይ የነበረ ጥበብ ስለመሆኑ የታሪክ መዛግብት ይጠቅሳሉ። ባለንበት የዲጂታል ዘመንም መልእክቶችን ቆልፎ መላክ እየተጠናከረ ነው። ትልቁ ነገር አንደኛው ነገር እንግዲህ ኮንፊደንሺያሊቲ ወይ ደግሞ ሚስጥር ጥበቃ የምንለው ነገር ምክንያቱም ዳታ ካልተጠበቀ በጣም ብዙ ነገሮች የሚጎዱ በጣም ብዙ ነገሮች አሉ። ኢምፖርተንሱ ከግለሰብ አንስቶ መንግስትን ይነካል። ተቋማትን ይነካል። ቢዝነሶችን ይነካል። በጣም በጣም ሰፊ ነገር ነው። ስለዚህ ትልቁ ነገሩ ኢንክሪፕት የሚደረገው ኮንፊደንሺያሊቲ ነው፣ ሚስጥራዊነት እንዲጠበቅ ነው። ሁለተኛ ደግሞ አውተንቲኬሽን የምንለው ነው። ያ ማለት ምንድን ነው? በጣም እንዲያውም ሲምፕል ነገር ልንገራችሁ፣ ለአድማጮችን የሚጠቅም ነገር። ለምሳሌ ኦንላይን ላይ ሾፒንግ ብናደርግ ጊዜ መጀመሪያ ቼክ ማድረግ ያለብን ነገር ዌብሳይት አድራሻው ነው። ዌብሳይት አድራሻው እንግዲህ እንደምታውቁት ዌብሳይት ተጠቃሚዎች ኤች ቲ ቲ ፒ እና ኤች ቲ ቲ ፒ ኤስ አለ አይደለም። ኤስ የሚለው የሚለው ነገር ከኤች ቲ ቲ ፒ ቀጥሎ ከሌለበት ያ ዌብሳይት ራሱ ኦተንቲኬትድ ወይ ደግሞ ይህንን ኢንክሪፕሽን አገልግሎት በሚሰጡ ተቋማት እውቅና ያገኘ ወይ ደግሞ በመስመር ላይ ያለ ሀክ እንደማይደረግ ዋስትና ያልተሰጠው ዌብሳይት ነው ማለት ነው። ስለዚህ ልክ ብዙ ጊዜ ሎጊን ስናደርግ፣ አማዞን ውስጥ ሎጊን ስናደርግ፣ ፌስቡክ ውስጥ ሎጊን ስናደርግ፣ ወይ ኢሜይላችን ጂሜል ሎጊን ስናደርግ ኤችቲቲፒ የሚለው ይቀየርና ኤችቲቲፒኤስ ይሆናል። ያ ማለት ምንድነው ያ ዌብሳይት ሴኪር ሆኗል፣ ሀከሮች በቀላሉ እዛ ውስጥ ገብ ያንተ መረጃ አያወስዱም የሚለው ነው። ስለዚህ ኢንክሪፕሽን አድቫንቴጁ ከሚስጥር ከመጠበቅም አልፎ ይህን ሁሉ ነገር ሬጉሌት የሚያደርገው አተንቲኬሽኑ፣ የዳታ ኢንቴግሪቲ ሰዎች የሰዓተ መረጃ ቃስ ብለው አለመከታቸውን ሁሉ የተቀመጠ ዳታ ቤት ውስጥ ያንን ሁሉ የሚያረጋግጥልን ወሳኝ የሆነ የኢንፎርሜሽን ቴክኖሎጂ ዘርፍ ነው። በተለይ መሰረታቸውን ኢንተርኔት ላይ ባደረጉ የግንኙነት መስመሮች መሀል ዘው ብሎ በመግባት በላኪውና ተቀባዩ መካከል ብቻ ተቆልፎ የሚከወን የመረጃ ቅብብሎችን ፈልፍሎ ለማግኘት የሚደረግ ጥረት አለ። የጥረቱ ምንጭ በእርግጥ ዘርፈ ብዙና ሰፊ ነው። ከማጭበርበር አንስቶ የፖለቲካ ተልዕኮ እስከ ማስፈጸም ሊደርስ ይችላል። ለመሆኑ የመልእክት ቁለፋ ኢንክሪፕሽን እንደ ቫይበር ዋትሳፕ፣ ስካይፕ፣ መሴንጀር እና በመሳሰሉት የመልእክት መቀቢያ ወይም መላኪያ ማስተናበሪያዎች የሚሰራው እንዴት ነው? በአጭሩ እንደ ኢንክሪፕሽን እንዴት እንደሚሰራ በአጭሩ ለመናገር ያህል ለምሳሌ በቴክስት ለአንተ ሀዋሪዩ የሚል በቃ እንግዲህ ሀዋሪው ሶስት ቃሎች ናቸው ብልክል በኢንክሪፕሽን ፕሮግራም ውስጥ ሲያል ሲያ ነገር ምናልባት አንድ ሺ ወይ ሁለት ሺ ፊደሎችን ያካተተ ዝብር ጥርጥር ያለ ነገር ነው የሚሆነው ስለዚህ ያ ነገር ሰው እጅ እንኳን ቢሆን ምንም ነገር የተዘበራረቀና ግራ የገባቸው የፊደል ድርደራዎችን ብቻ ነው የሚያዩት። ነገር ግን ያ ወደ አንተ ጋር ሲደርስ ደግሞ አንተ አፕሊኬሽን ላይ የኢንክሪፕሽን ኦፖዚቱ ምንድነው? ዲክሪፕሽን ይባላል። ምክንያቱም የተዘበራረቀውን ያን ምስጢራዊ መልዕክት መልሶ ወደ ኦሪጂናል ፎርሙ ማስያዝ እንደማለት ነው። ስለዚህ ያን የሚያደርግ ነገር ነው። ከጥንት ጀምሮ የነበረው የመልእክት ቁለፋ በዋናነት በሁለት ይከፈላል። የጋራ ቁልፍ ኖሮ ቁልፉን የሚያውቁ አካላት ብቻ ሊፈቱት የሚችሉት የቁለፋ አይነት አንደኛው ነው። በዚህ ዘዴ የተቆለፈውን መልእክት ለመፍታት ላኪውና ተቀባዩ ተመሳሳይ መቆለፊያና መፍቻ ዘዴን ነው የሚጠቀሙት። የጋራ ቁልፋቸውንም መቀባበል ይገባቸዋል። ሆኖም ቁልፉ ከላኪና ተቀባይ ከወጣ የመልእክቱ ምስጢር በሦስተኛ ወገን በቀላሉ ሊፈታ ይችላል። ሌላኛው ዘመናዊ የቁልፍ አይነት በመልእክት ላኪውና ተቀባዩ መካከል ብቻ የሚመሰጠር ነው። መልእክቱን የሚቀበለው ሰው፣ ላኪውም የራሳቸው የግል ቁልፍ ይኖራቸዋል። መፍቻ ቁልፍ መቀባበል አያስፈልግም። ይህ ዘዴ ይፋ የሆነው እንደ ጎርጎሪዮስ አቆጣጠር በ1976 ነው። በኢንተርኔቱ ዓለም ሙሉ ዲጂታል መረጃ አገልግሎት የሚሰጡ ማስተናበሪያዎች አሊያም አፕሊኬሽንስ በርካታ ናቸው። የቁለፋ ስልት በመጠቀም የኢንተርኔት ጥሪን የሚያስተናግዱ ማስተናበሪያዎች ግን አይነታቸው በሁለት ይከፈላል ቱ ኢንድ የሚባለውን ነው እንግዲህ። አድንግ እንድነግር የፈለግ ማለት ያምን ማለት ነው፣ መልእክት ላኪውና መልእክት ተቀባዩ ብቻ የሚግባቡበት በዛ መሀል ግን ማንኛውም አገልግሎት ሰጪ እንኳን ማየት የማይችለው አይነት የኢንክሪፕሽን አሰራር ነው። ይህን የሚሰጡት እንግዲህ አንድ ሁለቱን እንኳን ታዋቂዎች ብንጠቅስ የአፕል አይፎን ያላችሁ ሰዎች ታውቃላችሁ። አይፎን ለአይፎን አይ ሜሴጅ ይባላል። ያ ሜሴጅ አሰራር ኢንቱ ኢንድ ኢንክሪፕት ነው። ማንም ሰው አያየውም። ተደራሹ እና ተቀባዩ ብቻ የሚያዩት ነው። ሁለተኛው ዋትሳፕ የሚባለው አፕ ነው እንደምታውቁት። ይሄ ዋትሳፕ እጅግ በጣም ውድ በሆነ ሀያ አንድ ቢሊዮን ዶላር አካባቢ በፌስቡክ ተገዝቷል ከጥቂት ዓመታት በፊት። አሁን በቅርቡ ዋትሳፕ ኢንቱ ኢንድ ኢንክሪፕሽን አርጓል። ስለዚህ እነዚህ በዛ በዋትሳፕ የሚላኩ መልዕክቶች ላኪውና ተመልካቹ ብቻ የሚያዩት አይነት ሜሴጅ ነው ማለት ነው። ሌሎች ደግሞ የታወቁ አሉ። በጉግል ውስጥ በሃንጋውት የምታደረገው፣ በስናፕቻት፣ ትዊተር፣ የማይክሮሶፍት ስካይፕ፣ በፌስቡክ ሜሴንጀር የፌስቡክ ሜሴጅ መጠቀሚያው በዛ ውስጥ የምጠቀማቸው ነገሮች ስቲል ኢንክሪፕትድ ናቸው። ምን ማለት ነው? በመንገድ ላይ እያሉ በሀከር ተወስደው ሚስጥራዊ ሜሴጅ ክፉ ሰው እጅ አይወድቅ። ነገር ግን አገልግሎት ሰጪዎቹ እነዚህ ኩባንያዎች፣ የዚህ አፕ ባለቤት የሆኑት እነዚህ ኩባንያዎች ኢንክሪፕትድ ያልሆነው ቨርዥን አላቸው ማለት ነው። ስለዚህ መንግስት በሆነ ምክንያት በፍርድ ቤት ትእዛዝ ተቀብሎ ያንን ሜሴጅ ሊቀበል ከእነዚህ ኩባንያዎች ቢሄድ ኢንክሪፕትድ ያልሆነው ቨርዥን በእነሱ ሰርቨር ላይ በእነሱ ተቋም ላይ ስላለ ማስረከብ የሚያስገድድባቸው ሁኔታ ሊኖር ይችላል ማለት ነው። በስነ ቴክኒኩ ዘርፍ ላበረከቱት የላቀ አስተዋጽኦ ማኅበረ ጊዩራን ዘረ ኢትዮጵያ በእንግሊዝኛው ሲድ ዘንድሮ ለሽልማት ካጫቸው ኢትዮጵያውያን መካከል የሚገኙበት አቶ ሰለሞን ሙልጌታ ካሳ ለሰጡን ሙያዊ አስተያየት እናመሰግናለን። ማንት ጋፍቶት ስለሽነኝ አስተያየትና ጥቆማቸው አይለየን። መልካም ጊዜ። ጤና ይስጥልኝ።